የኢትዮጵያ ፓርላማ ከነገ በስቲያ አርብ በሚያካሄደው አስቸኳይ ስብሰባ ቃለ መሐላ የሚፈጽሙት አዲሱ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ እንደሚገኙ የመንግስት ምንጮች ገልጸዋል። ቃለ መሐላው በአስቸኳይ እንዲፈጸም በድንገት የተወሰነውም በዚህ ጉባኤ ላይ እንደ ሀገር መሪ እንዲሳተፉ በመታሰቡ እንደሆነ ተጠቁሟል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኮልናል። ላለፉት ሁለት ዓመታት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው ያገለገሉት ኃይለማርያም ደሳለኝ እስካሁንም በመንግስት የመገናኛ ብዙኃን የሚጠሩት በዚሁ ማዕረጋቸው ነው። በተለይ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ከተለዩበት ቀን ጀምሮ አገሪቷን የመምራት ኃላፊነት ተረክበዋል ቢባልም የመጠሪያቸው ጉዳይ አነጋጋሪ ሆኖ ቆይቷል። ቃለ መሐላ ፈጽመው ሙሉ ጠቅላይ ሚኒስትር የሚሆኑትም ፓርላማው በመደበኛ ጊዜው በሚያደርገው ስብሰባ እንደሆነ ሲገለጽ መቆየቱ ይታወሳል። አቶ ኃይለማርያም ፓርላማ ቀርበው ቃለ መሐላ እንዲፈጽሙ የማድረጉ ጉዳይ አስቸኳይ እንዳልሆነም በገዢው ፓርቲ ኢህአዴግ ባለስልጣናት የተገለጸው በተደጋጋሚ ነው። ባለፉት ሁለት ቀናት ግን ያልተጠበቀና ድንገተኛ ጥሪ ለፓርላማ አባላት ተላልፏል። እናም ፓርላማው የፊታችን አርብ በአስቸኳይ እንዲሰበሰብ ተወስኗል። ለመንግስት ቅርበት ያላቸው ምንጮች ለቪኦኤ እንደገለጹት የዚህ ውሳኔ መነሻ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ነው። በመሆኑም እነዚህ ምንጮች እንዳከሉት አቶ ኃይለማርያም በዚሁ ጉባኤ ላይ እንደ ምክትል ጠቅላይ ሚኒስትር ሳይሆን እንደ ሀገር መሪ እንዲገኙና ንግግር እንዲያደርጉ ተፈልጓል። የፊታችን አርብ ቃለ መሐላ ከፈጸሙ በኋላ የሚያደርጉት የመጀመሪያው ጉዞም በዚሁ ጉባኤ ላይ ለመገኘት ወደ ኒውዮርክ የሚያደርጉት ይሆናል ማለት ነው። የፓርላማው አስቸኳይ ስብሰባ የአቶ ኃይለማርያምን ሹመት ከማጽደቅ በቀር ሌላ አጀንዳ እንደማይኖረውም ተጠቅሷል። አቶ ኃይለማርያም የሚለቁትን የውጭ ጉዳይ ሚኒስትርነት ቦታ ጨምሮ ሌሎች ሹመቶችም ሊኖሩ ቢችሉ እንኳን በዚህ አስቸኳይ ስብሰባ ወቅት እንደማይከናወኑ ምንጮቹ አክለው ጠቁመዋል። የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር በረከት ስምኦን ለጋዜጠኞች ሲናገሩ የካቢኔ ሽግሽግ የመኖሩ ጉዳይ የተዘጋ እንዳልሆነ ጠቁመው ነበር። ካቢኔ እንግዲህ በህገ መንግስታችን መሰረት ጠቅላይ ሚኒስትሩ ካቢኔያቸውን ያደራጃል ከከፍተኛ የፓርቲያቸው ኃላፊዎች ጋር በመመካከር ተፈላጊ የሆነ በተገኘበት ጊዜ ሊደረግ የሚችልበት ሁኔታ ይኖራል። ያው በምክር ቤቱ ውሳኔ መሰረት የመንግስት ከፍተኛ ኃላፊዎች አሁን ባለንበት ሁኔታ ህዝቡ የሰጠውን አደራ በመቀበል በከፍተኛ ደረጃ ለለውጥ መነሳሳት እንዳለባቸው አጽንኦት ሰጥተው የወሰኑበት ሁኔታ ነው ያለው። ስለዚህ ሊደረግ ይገባዋል ተብሎ ከታመነበት ዝግ አይደለም የካቢኔ ማስተካከያ የማድረግ ነገር ክፍት ተደርጎ የተተወበት ሁኔታ ነው ያለው። በተያያዘ ዜና ከኢህአዴግ አራት አባል ፓርቲዎች አንዱ የሆነው ህዝባዊ ወያኔ ሓርነት ትግራይ በሊቀመንበሩ አቶ መለስ ዜናዊ ሞት ምክንያት የተፈጠረውን የስልጣን ክፍተት ለመድፈን ምርጫ ማካሄዱ ተነግሯል። በዚሁ ፓርቲ ውስጥ የአቶ መለስ ዜናዊ ምክትል የነበሩት አቶ አባይ ወልዱ በሊቀመንበርነት ሲመረጡ የኮሚኒኬሽንና ኢንፎርሜሽን ቴክኖሎጂ ሚኒስትር ዶክተር ደብረጽዮን ገብረ ሚካኤል የህወሓት ምክትል ሊቀመንበር ሆነዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ